ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ የአፍሪካ ቀንድ አገልግሎት በ25ና በ30 ሜትር ባንድ በአማርኛ ከምሽቱ 3 እስከ 4 ሰዓት የሚያሰማውን ፕሮግራም አሁን ጀመረ። ከጥቂት ደቂቃዎች በኋላ የዓለም ዜና በማሰማት የሚጀምረው የዛሬ ቅዳሜ ታህሳስ 18 2007 ዓ ም ዝግጅታችን ከምሽቱ ልክ አራት ሰዓት ሲሆን ያበቃል። በትኩስና በወቅታዊ ዜና ይልቁንም በወቅታዊ ጉዳዮች ላይ እናተኩራለን። በዚህ ቆይታችን አሁን ዜናውን እናዳምጥ። እንደምናመሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። የሶማሊያ ባለሥልጣናት በጣም ከሚፈለጉ የአልሻባብ ሚሊሻ አዛዦች አንዱን ይዘናላሉ። ዛካሪዬ እስማኤል ኸርሲ ዛሬ ጠዋት ኬንያ ድንበር አቅራቢያ በምትገኘው ኤልዋክ በተባለችው ከተማ ውስጥ በተካሄደ ወረራ ነው ተብሏል። በቁጥጥር ስር ሊውል የቻለው በደቡብ ጌዶ ግዛት የሶማሊያ መንግሥት ወታደራዊ አዛዥ ጄኔራል አባስ ኢብራሂም ጉሬ ለቪኦኤ የሶማልኛ ቋንቋ አገልግሎት ባልደረባ ለሃሩን ማሩፍ ሲናገሩ የአልሻባብ ተጠርጣሪዎች በአንድ መኖሪያ ቤት ውስጥ የተሸሸጉ መሆናቸውን ለባለሥልጣናቱ የጠቆሙት የከተማዋ ነዋሪዎች ናቸው ብለዋል። ዋና ተፈላጊው ዛካሪ እስማኤል ህርሲ የተያያዘውም ከጸሐፊው ጋር መሆኑን ጀኔራሉ ጨምረው አስረድተዋል። ወረራው በተካሄደበት ወቅት ህርሲ ሽጉጥ ታጥቆ የነበረ ቢሆንም ምንም አይነት የመከላከል እርምጃ አልወሰደም ሲሉ ተናግረዋል። ዩናይትድ ስቴትስ የቀድሞው የአልሻባብ መሪ የአህመድ አብዲ ጎዳኔ ረዳት ነው ስትል የገለጸችውን ዛካሪያ ኢስማኤል ሄርሲን ጠቁሞ ላስያዘ ሶስት ሚሊዮን የአሜሪካ ዶላር ወሮታ ከፍላለሁ ስትል እንደ አውሮፓውያን ዘመን አቆጣጠር ሰኔ 2012 ዓ ም ላይ አስታውቃ እንደነበር አይዘነጋም። ኸርሲ በቁጥጥር ስር ከዋለ በኋላ ከቪኦኤ ጋር ባደረገው ቃለምልልስ የአልሻባብ አባል መሆኑን ራሱም አረጋግጧል። ሆኖም ከአንድ ዓመት ተኩል በፊት አመራር ውስጥ በተፈጠረ ልዩነት ከቡድኑ መውጣቱን አስረድቷል። በግብፅ ታጣቂ ሞተር ቢስክሌት ጋላቢዎች አንድ የፖሊስ መኮንን ተኩሰው ሲገድሉ፣ ሌላ አንድ አቁስለዋል ሲል አገር አስተዳደር ሚኒስቴሩ አስታወቀ። በፖሊሶቹ ላይ ዛሬ ጧት ተኩስ የተከፈተውም ካይሮ ከተማ የሚገኝ አንድ ባንክ ጥበቃ ላይ በነበሩበት ወቅት መሆኑን ሚኒስቴር መስሪያ ቤቱ አክሎ ገልጿል። ተኳሾቹ ያመለጡ ሲሆን ለጥቃቱ እስካሁን ኃላፊነት የወሰደ ወገን የለም። ሆኖም ከዚህ ቀደም ሀገሪት ውስጥ በፖሊስና ጦር ሰራዊት አባላት ላይ ለደረሱ ተመሳሳይ ጥቃቶች መሠረቱን ሲና ያደረገው አንሳር ቤይት አል ማቅዲስ የተባለው ነውጠኛ ቡድን ኃላፊነት ወስዷል። በፓኪስታን ጦር ሰራዊት መግለጫ መሠረት የጸጥታ ኃይሎች ብዛት ባላቸው አሸባሪዎች ላይ የደፈጣ ጥቃት አድርሰው በትንሹ 16ቱን ሲገድሉ ሌሎች ሀያ አቁስለዋል። ጥቃቱን ያደረሱትም ከአፍጋኒስታን ጋር በምትዋሰንበት አቅራቢያ መሆኑ ተገልጿል። ዛሬ ይፋ የተደረገ ወታደራዊ መግለጫ ሌሊቱን ከባድ ውጊያ የተካሄደው የኦራክ ዘይ እና ካይበር ጎሳዎች የሚኖሩበትን አካባቢ በሚለየው ስፍራ ላይ ነው። በውጊያው አራት የመንግሥቱ ወታደሮችም ቆስለዋል ተብሏል። በመጨረሻም ሰሜን ኮሪያ ባለፉት ጥቂት ቀናት ሀገሯ ውስጥ ለተቋረጠው የኢንተርኔት አገልግሎት ዩናይትድ ስቴትስን ከሳለች። ይህ የሆነውም ሁለቱ ሀገሮች በሆሊውድ ሶኒ ፊልም ስቱዲዮ ላይ በተካሄደ የሳይበር ጥቃት ንትርክ ውስጥ በገቡበት ወቅት ነው። በኪም ጆንግ ኡን የሚመራው የሀገሪቱ ከፍተኛ ብሔራዊ መከላከያ ኮሚሽን ዛሬ ባወጣው መግለጫ ለዘጠኝ ሰዓት ሙሉ ሀገሪቱ ውስጥ ለተቋረጠው የኢንተርኔት አገልግሎት ዋሽንግተን ተጠያቂ ናት ሲል ከሷል። የኢንተርቪው ሲኔማ እንዲታይ የተፈቀደውም በፕሬዝደንት ኦባማ ነው ሲል ወንጅሏል። በሰሜን ኮሪያ የኢንተርኔት አገልግሎት የተቋረጠው የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ፒዮንግያንግ በሶኒ ስቱዲዮ ላይ ሊያካሄደችው የሳይበር ጥቃት ምላሹን ትሰጣለች ካሉ በኋላ ነው። ዜናው አበቃ። በእሰጥ አገባ ላይ የቀረበ አንድ ክርክር ቀጥሎ ይሰማል። አሉላ ከበደ ነው። ከዚህ ቀደም በእሰጥ አገባ ፕሮግራሙ ያቀረበው በሰው ልጆች መሠረታዊ መብቶች ላይ ያተኮረ ክርክር ነው። አሉላ እንግዶችን ያስተዋውቃል፣ ርዕሱንም ሰፋ አድርጎ ያስተዋውቃል። መልካም ምሽት። እንግዶቼ በምስራቅ ፔንሲልቬኒያ ግዛት የፊላደልፊያ ከተማ ነዋሪ የሆኑት አቶ ጸጋይ አረፍና በካናዳ ነዋሪ የሆኑት አቶ እስራኤል ፈይሳ ናቸው። ከመሠረታዊ የሰው ልጅ መብቶች እንነሳ መሰረታዊ የአንድ ዜጋ መብት ናቸው ብለው የሚያምኑባቸውን መሰረቶች፣ አንድ ዜጋ በዲሞክራሲያዊ ስርዓት ውስጥ ምን አይነት መሰረታዊ መብቶች አሉት፣ እናንተ እንደምትረዱት እንነሳና የኢትዮጵያን ወቅታዊ ይዞታ ለመመርመር እንሞክራለን። እነኝህኑ መነሻ በማድረግ ከሩቅ ልነሳ። አቶ እስራኤል ካም የመሰረታዊ ሰብዓዊ መብቶች ሲባል እኔ በአጭሩ ለመመለስ በሁለት መልኩ ነው የማየው። አንደኛው የሰው ልጅ በመሆኔ የምት ያለህ መብት አለ። ሰው ሆነ በመፈጠሪ ብቻ የትም ሀገር ብትኖር ራሱ ማለት ነው። ሰው ሆነ በመወለዴ ብቻ ያለህ መብት አለ። እነዚህ መብቶች ለምሳሌ በህይወት የመኖር መብት አለ። የአካል ደህንነት መብት አለ። ሰው በመሆኔ ብቻ ልጠበቁልህ የሚገባ መሰረታዊ መብቶች አሉ። ም አንድ ሰው ሰብአዊ ፍጡር በመሆኑ ብቻ አለው ወይም ይገባዋል መብቶቹ ናቸው የሚሏቸው፣ በዜግነቱ ያሉትን እናስከትላለን። ምንድን ናቸው እስኪ በእነኚህ ማዕቀፍ ውስጥ የሚያርፉት ዋና ናቸው የሚሏቸው አንድ ሰው ሰው በመሆኑ ብቻ ሊኖሩት የሚገቡ መብቶች የመጀመሪያው ነገር በህይወት የመኖር መብት ነው። ሰው ሆነ እንደ አንድ ሰው ምድር ላይ ህይወት የተጠብቆልኝ የመኖር መብት ነው የመጀመሪያው ነገር። ቀጥሎ የሚመጣው ነገር በህይወት መኖሪ ከተረጋገጠ በኋላ ደግሞ አካል ደህንነቱ ተጠብቆ መኖር መቻል አለብን። ምክንያቱም አካል እግር እየተቆረጠ ወይም እጅ እየተቆረጠ መኖር መኖር ላይባል ነው። ሌላኛው ትልቅ መብት ደግሞ ሰው በመሆኑ ልኖር የሚገባው መብት ደግሞ የነፃነት መብት ነው። ነፃ ሆነ የመኖር ማንም ሳይገፋ ማንም ታያትር ነፃ ሆነ እንደ አንድ ሰው የመኖር መብት ነው። እና ትልቁ ወሳኝ ምናልባት አንድ ለመጨመር ካስፈለገ ሰብአዊ ከሆነ አያያዝ ነፃ ሆነ የመኖር መብት ነው። ስትኖር እዚህ ምድር ላይ ስትኖር እያስራቡህ መከራ እያበሉህ ልትኖር አይደል። ምድር ላይ መጣኸው እና ከኢሰብአዊ ከሆነ አያያዝ ነጻ ሆነ የመኖር መብት ነው። እነዚህም ቢጠቅስ በቂ ይመስለኛል። መልካም መሰረታዊ ያሏቸውን ጠቅሰውልናል። በተጨማሪ በዜግነት ሊያነሱ የሚችሉት ካለ አንድ ሁለት ነጥቦች እንዲያነሱ ድል እሰጣለሁ፣ ካልሆነ ወደ አቶ ጸጋይ ያርፋ አልፋለሁ። የአንድ ሀገር ዜጋ በመሆኔ ወይም የአንድ ፖለቲካ ማህበረሰብ አካል በመሆኔ ሊኖር የሚገባ የተለያዩ መብቶች አሉ። ምናልባት ከሰብአዊ መብት በሁለተኛ ደረጃ የሚታይ ይመስለኛል። ይሄ አንድ ሀገር ዲሞክራሲያዊ ስለሆነች፣ አንድ ሀገር የፖለቲካ ስርዓቱ ዜግነትን ስለሚቀበልህ እዛ ሀገር ስትኖር ሊኖር የሚገባ መብቶች አሉ። ለምሳሌ የመሰብሰብ መብት፣ ለምሳሌ የሀሳብን በነፃነት የመግለጽ የሌላኛውን መብት ሳይነካ ሀሳቤን በነፃነት የመግለጽ፣ የመዘዋወር እነዚህን የመደራጀት መብት እነዚህ የአንድ ሀገር ዜጋ የአንድ ሀገር ፖለቲካዊ ማህበረሰብ አካል በመሆን ሊኖሪ የሚገባ መብቶች ናቸው። ዝርዝሩ መንደርደሪያ ያህል እናንተ የምትመለከቱበትን አንድ ሰው በሰውነቱ ይኖረዋል፣ ሊኖረው ይገባል የምትሏቸው መብቶች ዜግነት መብቶቹ ጋር አጣምራችሁ እንድትመለክ አቶ ጸጋዬ አረፈ፣ እድሉ የእርስዎ ነው። አቶ እስራኤል እንደጠቀሱት ያው የሰው ልጆች መብት የሰብአዊ መብት በአጠቃላይ እንግዲህ በአብዛኛው መልኩ ሲጠቀስ የሚሰማውና እንደውም አብዛኛዎቹ ሀገሮች ኢትዮጵያንም ጨምሮ ማለት ነው እ ተግባር ላይ እናውላዋለን ብለው ለምሳሌ በሞዴልነት ከተቀበሉት አንዱ ምንድን ነው በፈረንጆች አቆጣጠር በአስራ ዘጠኝ መቶ አርባ ስምንት አመተ ምህረት የወጣው የዩኒቨርሳል ዴክላሬሽን ኦፍ ሂማን ራይትስ አለ እና ያ በአጠቃላይ በተለያየ መልኩ ብዙ ሀገሮች ይብዛም ይነስም ያንን እያጣቀሱ የሚተረጉሙት ነገር አለ። ከዛ ጋር በተያያዘ እኔም በግለሰብ ደረጃ ለምሳሌ አሁን እምነቴ ምንድን ነው? ያው አቶ ስራኤልም እንደጠቀሱት ለምሳሌ አንድ ሰው እንግዲህ ወደ ሀይማኖቱ ሳንገባ ምክንያቱም በሃይማኖት ከሄድን የየእያንዳንዳችን አመጣጥ ወይም እዚች ዓለም ላይ ለምን እንደመጣን ምን ያህል ለምን ቆየት እንደምንሄድ ከዛ በኋላ ምን እንደሚፈጠር የሚሉ ነገሮች እንግዲህ የተለያዩ ትንታኔዎች ሊኖሩ ይችላሉ። ግን እንደዚሁ ሁሉንም በሚያካትት መልኩ ማለት ነው፣ አንድ ሰው ህይወት በቃ ነፍስ ይዞ ህይወት ይዞ በዚች ዓለም ላይ ሲራመድ መብቶቹ እንግዲህ ያው የመንቀሳቀስ መብት፣ የመኖር መብት፣ ላዩ ላይ ጣራ የማስቀመጥ ታቹ ላይ ወለል የማስቀመጥ በልቶ ጠግቦ የመዋል የማደር እና የገባበት ቦታ ወጥቶ እንደገና ተመልሶ ሊገባ የሚችልበት የመዘዋወር አገርንም መልቀቅ ካለበት የመልቀቅ ተመልሶ መግባትም ካለበት የመግባት እንደዚሁ ደግሞ የሌላውን ሰው መብት እስካልነካ ድረስ ሀሳቡን በግልጽና ያለ ፍርሀት ለመግለጽ የሚችልባቸው መብቶች በሙሉ በዛ ውስጥ የሚካተቱ ናቸው። በዚህ ሰዓት የሚከታተሉን አድማጮችም ከራሳቸው ጋር እንዲያዛምዷቸውና እንዲነጋገሩባቸው መነሻ የሚሆኑ ምናልባትም በርቀት ብዙዎቻችን የምናውቃቸው የሚመስሉን በተለያየ ስምና ሁኔታ የሚጠሩ ነገር ግን መሰረታዊ የሆኑ የአንድ ሰው ሰብአዊ ሰው የመሆን መብቶችን ነው በተለያየ ደረጃ ያነሳችሁት። በሕይወት የመኖር መብትን ጨምሮ የማይደፍሩ የሰው ልጅ መብቶች የሚባሉትን ቁልፍ መብቶች አንስታችኋል። ይህን ሀል ለመንደርደሪያ ካለን እስኪ የምንነጋገርባትን አገር የኢትዮጵያን ወቅታዊ ሁኔታ ከነኚህ የሰው ልጆች መብቶች ጋር ኢትዮጵያ ዲሞክራሲያዊ ስርዓትን እከተላለሁ የምትል ወይም ያን የምታራምድ አገር እንደመሆኗ እነኚህ መብቶች ይከበራል ወይ? ቅድም በመሠረታዊነት ያስቀመጣችኋቸውን፣ አቶ ጸጋዬ፣ እንግዲህ እነዚህን መሠረታዊ የሆኑ ሂማን ራይትስ ወይም ደግሞ የሰብአዊ መብቶች ድንጋጌዎችን ኢትዮጵያ በተግባር ላይ ታውላለች የሚለውን ጥያቄ እንግዲህ ለመመለስ ያህል ቀደም ሲልም እንደጠቀስኩት ለምሳሌ የኢትዮጵያ መንግስት በአጠቃላይ አዳፕት ያደረገው ያንን የአስራ ዘጠኝ መቶ አርባ ስምንቱን ድንጋጌ ነው። ነገር ግን ያው በተግባር ላይ በሚውልበት ጊዜ ምን ያህል እየተተገበረ ነው ያለው የሚለውን ጥያቄ ስናነሳ ሰፊ ጽንሰ ሀሳቦች በመነሳታቻ ለምሳሌ አሁን መንግስት ምን ያህሉን ነው ከዛ ውስጥ ማረጋገጥ የሚችለው? ለምሳሌ አሁን እንደተነጋገርነው የህልውና ጥያቄዎች አሉ። ለምሳሌ የመብላት እና ጠግቦ ማደር ኑሮን አሸንፎ ሰርቫይቭ የማድረግ ጉዳይ፣ እንደዚህ እንደዚህ አይነት ነገሮች ለምሳሌ አሁን ከመንግስት ጋራ በምን አይነት ደረጃ ይቆራኛሉ? መንግስት ምን ያህል ኃላፊነት አለበት ያንን ነገር ለማስቻል። እንደገና ደግሞ ለምሳሌ አሁን አንዳንድ ጊዜ በነጻ አስተሳሰብ ወይም ደግሞ በነጻ ማርኬት ደረጃ እንሄድ ካልን አንዳንድ ጊዜ ብዙ ሰዎች መንግስት እንደውም በሰዎች ህይወት ውስጥ አልቃ መግባት የለበትም መለቀቅና ያለበት ህዝቡ ራሱ ጥሮ ግሮ ባገኘው ሁኔታ ላይ ያንን የሰርቫይቫሉን ነገር ነገር ልክ ነው፣ በዛ ደረጃ ነው መወሰን ያለበት የሚሉ አሉ። ስለዚህ የመንግስት ሚና እዛ ላይ ወደ ሌላው ለምሳሌ አሁን ወደ ፖለቲካው ወደ ዲሞክራሲው እስካልገባን ድረስ ማለት የምንነጋገር ያለ ነው፣ መሰረታዊ የሆኑ ሂማን ራይቶች በሚለው ደረጃ ከሆነ ወ እንግዲህ መንግስት የተወሰነ ሚና ነው ሊኖረው የሚችለው ማለት ነው። ምንድን ነው ያ ሚናው? መንግስት እንግዲህ ያንን የህልውናን የማስጠበቅ በሚለው ደረጃ እንደ አቅም ሀገሪቱ እንዳለችበት አቅም ኢኮኖሚያ እንደሚፈቅደው ማለት ነው። ለምሳሌ አሁን አንዳንድ ሀገሮች ኢኮኖሚያቸው ከፍ ያለ ሊሆን ይችላል። አጋጣሚ ሆነው ደግሞ የማህበራዊ የሆነ ፍልስፍናቸው የዳበረ ለምሳሌ አሁን የስካንዲኔቪያን ሀገሮች በምንመለከትበት ጊዜ እንደነ ስዊድን እና እንደነ ኖርዌይ አይነት አሜሪካንን በበለጠ ሁኔታ ለምሳሌ ለህዝቦቻቸው ደህንነት ማህበራዊ ዋስትና ይሰጣሉ፣ በጣም አድርገው ይሰጣሉ። ቅድም ያሏቸኋቸውን አንድ ሰው ህይወት የመኖር ሕልውናዋን ሊያረጋግጡ የሚችሉ ሁኔታዎች ባልተሟሉበት እንዲሟሉ መንግስት የድጎማ ወይም የአቅም ድጋፍ ይሰጣል። ልክ ነው። መልካም፣ ግራና ቀኝ የሚነሱ የሚቃረኑ ሀሳቦች ካሉ እንደሚነሱ ተስፋ አድርጋለሁ። አሁን እድሉን ለአቶ እስራኤል ልስጥ። ቅድም እርሶም አቶ ጸጋይም የሚያነሷቸው የአንድ ሰው ሰው የመሆኑ መብቶች ናቸው። ሊደፈሩ ሊገሰሱ አይገባም የሚባሉትን ዓለም አቀፍ የሰብአዊ መብት ድንጋጌዎች አቶ ጸጋይ እንደገለጹት በሺ ዘጠኝ መቶ አርባ ስምንት የወጡትና ኢትዮጵያም የተቀበለቻቸውን ጨምሮ ዛሬ በኢትዮጵያ ውስጥ ይከበራሉ ወይ? መልካም ብዙ በአለም አቀፍ ደረጃ የሚታወቁ ሰብአዊ መብት ድንጋጌዎች ወደ ኢትዮጵያ ገብተዋል ወይም ደግሞ በህገ መንግስቱ እውቅና ተሰጥቷቸዋል እየኖርንበት ነው ወይ እየተተገበረ ነው ወይ የሚለው ጥያቄ በጣም ከባድ ጥያቄ ነው ብዙ ቦታ ያደርሰናል በአጭሩ ለመናገር እኔ መንግስት ሶስት አይነት ግዴታዎች አሉበት ሰብአዊ መብት በአንድ ሀገር ውስጥ እንዲከበር በእንግሊዝኛው ፕሮሞት ፕሮቴክት ፕሮቫይድ ይሉታል ወደ አማርኛ ለመተርጎም ብሞክር አንደኛው የማስተማር የህዝቡን የንቃት ደረጃ ሰብአዊ መብት ምን እንደሚመስል ማን ምን መብት እንዳለው የማስተማር የማሳወቅ ግዴታ ነው አንደኛው። ሁለተኛው ይሄ መብት እንዳይጣዝ ከለላ መስጠት ነው። ሶስተኛው እያንዳንዱ ሰው መብቱን ኤክሰርሳይዝ እንዲያደርግ ሁኔታዎችን ማመቻቸት ነው። አቶ ጠጋዬ ያነሳው ነገር ይህ ማመቻቸቱ ጋር ፎከስ ያደርጋል። ፕሮቫይድ የምትለው ዋጋ ነው ፎከስ የሚያደርገው መንግስት እውነት ነው፣ አቅም ካሌለው ሶስት ጊዜ ሊያበላ ከየት ያመጣል አይችልም። ያን ኢኮኖሚያዊ አቅም ሳይኖረው ህዝቡ ሶስት ጊዜ ሳይበላ ቀረ የሚልክስ ልታቀርብበት አስቸጋሪ ነው የሚሆነው። እሱኛውን ልተውና እኔ የቀሩት ሁለት ነገር ላይ ልመለስና ኢትዮጵያ ውስጥ ሰብአዊ መብቶች ተጽፈው ህገ መንግስት ላይ አለ። አንድን ኢትዮጵያዊ ገበሬ መብትህ ምን ምንድን ናቸው ብለህ ብትጠይቀው እኔ ስንቱን እንደሚነግር እርግጠኛ አይደለሁም። በጣም ይቸግራል ይሄ ነገር ሰብአዊ መብት ትምህርት መሰጠት አለበት። ሰብአዊ መብት የህዝቡ ንቃት ደረጃ ውስጥ ገብቶ በትምህርት ቤትም ገበሬንም ስትሰበስብ የትም ቦታ ማስተማር፣ ማሳወቅ፣ ማሳደግ ግዴታ አለበት መንግስት። ይሄም በተመለከተ ትልቅ ግድፈት ወይም ትልቅ ውድቀት የሚታየኝ ይሄንን ስራ ይሰሩ የነበሩ ሲቪክ ድርጅቶች ተዳክመዋል ወይም እንዳይሰሩ ተደርገዋል። እዚህ ጋር ትልቅ ግድፈት ነው የምታየው። ሁለተኛው ሰብአዊ መብት መጀመሪያ እንዳይጣስ ትከላከላለህ፣ ከተጣሰ ደግሞ ወደ ህግ ቀርቦ መፍትሄ እንድሰጥ ነው የምታደርገው። እዚህ ላይ አሁንም ትልቅ ችግር ያለ ነው የሚመስለኝ። አንደኛው መከላከል ጋር ሲመጣ ሰብአዊ መብት ጥሰት ከሚያካሂዱት አካላት ውስጥ አንዱ መንግስት ራሱ ሆኖ ነው የምታገኘው። ይሄ ለኢትዮጵያ ብቻ አይደለም ብዙ ቦታ ነው ያለው። ራሱ ስለሚጥስ ማን ይከላከል? ይሄ አስቸጋሪ ነገር ውስጥ ነው የገባ ነው መንግስት ራሱ ያንተ መብት የምጥስ ከሆነ ለማን አቤት ትላለ? መንግስት ሲያጠፋ መንግስት ሰብአዊ መብትን ስጥስ ፍርድ ቤቶቻችን ሽባ ነው የሚሆኑት። ማን ላይ ማን ይሰራል? አንዳንድ ጊዜ ፍርድ ቤትን እንደ ጠላት አድርገው ፈርጀው ሲናገሩም ሲያስፈራሩም ውስጥ ሆኜ ነው ያየሁት። ምክንያቱ ምንድን ነው? ራሱ የምጥስ ከሆነ እኔ የመንግስት አካል የሆንኩ ዳኛ እንዴት አድርጌ ነው ማስከብረው? እርስ በርሱ የምፋለስ መንግስት ደግሞ ይወርቃል። ስለዚህ ትልቅ ችግር አለብን ከዚህ አንጻርና እኔ ሰብአዊ መብት በኢትዮጵያ ተከብረዋል የምለው ነገር ምናልባት ሰነዱ አለ፣ ወደ ተግባር ስንገባ ግን ትልቅ ትልቅ ጥያቄ ነው ያለኝ። መልካም አቶ እስራኤል፣ ኢትዮጵያ ሁኔታዎች ጋር ይያያዛል ያሉትን ጠንከር ብሎ ወይም ጎልቶ የሚወጣ ሁኔታ እንመልከት። የመንግስቱ መዋቅር አካል የሆኑት ዳኞች መንግስት ራሱ ደንብ በጣሰ ህግ፣ በተላለፈ ጊዜ እንዴት ይጠይቁታል? እንዴትስ ማስፈጸም ይችላሉ ብለዋል። በመሰረቱ በህገ መንግስታዊ ድንጋጌ ሳይቀር እነኚህ የህግ አስፈጻሚና የህግ አውጪ አካላት ከመንግስቱ ስራ አስፈጻሚ አካል መለየት አልነበረባቸውም ወይ? ያን ተጠያቂነት ለማምጣትስ አልነበረም ወይ? መጀመሪያውኑ የተለየ የተገለለ ስልጣን እንዲሰጣቸው ማድረጉ የመንግስትን ስልጣን መገደብን ጨምሮ ያ መረጋገጡን ማስፈጸም ጨምሮ ትልቁ የዲሞክራሲያዊ ስርዓት የሚሶሶ የሆነው ነገር ሴፓሬሽን ኦፍ ፓወር ወይም የስልጣን ክፍፍል የሚባለው ነገር ነው። የስልጣን ክፍፍል የሚፈጠርበት ምክንያት ምንድን ነው? አንድ አካል ወይም አንድ ወገን ብቻ ሁሉን ስልጣን ሰብስቦ እጁ አስገብቶ የሚሰራ ከሆነ ሰዎች መብታቸው ይገፈፋል። ሰዎች የትም አቤት ማለት ያቅታቸዋል። ይህንን ለመከላከል ሲባል የስልጣን ክፍፍል ነው የተፈጠረው። ስልጣን ክፍፍል ደግሞ ሲፈጠር ፍርድ ቤት፣ ሕግ አውጪ፣ ሕግ አስፈጻሚ ተብሎ ነው እየተከፈለው። ከዛ ሌሎቹ ጠመንጃ አላቸው፣ ሕጉን አውጥተው በሌላ መንገድ ማስኬድ ይችላሉ። የፖለቲካ ስልጣን እጃቸው አለ። ፍርድ ቤት ትልቅ መከላከያ ለፍርድ ቤት የተዘጋጀው ነገር ምንድን ነው? የፍርድ ቤት ነጻነት የሚባል የዳኝነት ነጻነት የሚባል ጽንሰ ሀሳብ አለ። እሱ ጽንሰ ሀሳብ በሀገራችን የተጀመረም አይመስለኝም። እሱኛው ጽንሰ ሀሳብ ስራ ላይ ካልዋለ ፍርድ ቤት የሌላኛውን ባለስልጣን ወይም የሌላኛውን የመንግስት አካል ጥፋት መቆጣጠር አይችልም። ይሄ ትልቅ ትልቅ የሆነ ችግር ነው፣ እኛ ሀገር ውስጥ በቀደም ያነሳሁት ነገር ማለት ነው። ስለዚህ በተጨባጭ የነኚህ ሶስቱ አካላት የስልጣን ክፍፍል አለመኖሩ ነው የመዋቅሩ ክፍተት ነው ነው የሚሉን በተናጠል በዳኝነትና በህግ አስፈጻሚ ኃላፊነት ላይ የተቀመጡ ሰዎች ብቻ ሳይሆን በቀጥታ ይሄ መዋቅር ተግባራዊ ያለመሆኑ የስልጣን ልዩነቱ ያለመታየቱ፣ ቅድም እርስዎ እንደገለጹትም ሁሉም ስልጣን ከአንድ የመንግስት አካል እጅ መኖሩ ነው ችግሩ ነው የሚሉን መዋቅር ላይ አንድ ነገር ብቻ ነው የሚለው በተለይም የዳኝነት ነጻነትን በተመለከተ ማንሳት የምፈልገው መዋቅርን በተመለከተ ማለት ነው። ሰብአዊ መብቶች ህገ መንግስታዊ ናቸው። ህገ መንግስትን የመተርጎም ስልጣን ለፍርድ ቤት አልተሰጥም። በግልጽ ለፌዴሬሽን ምክር ቤት ተብሎ ነው የተቀመጠው። እዛ ጋር ነው መዋቅርን በተመለከተ የማነሳው እንጂ መዋቅሩን ስታነበው ህገ መንግስቱን የኢትዮጵያን ህገ መንግስት ስታነብ፣ ወይም ሌሎችም ሰነዶች እዛ በፖሊሲ ደረጃ የተቀረጡ ስታነብ፣ ፍርድ ቤት ነጻ ነው ተብሎ ነው የተደነገገው። በተግባር ነው ችግሩ ያለው። በ25ና በ31 ሜትር ባንድ የሚተላለፈው ፕሮግራም እስከ ምሽቱ አራት ሰዓት ይቀጥላል። አዲሱ አበበ ነኝ ከፕሮዲሰሩ ንጉሱ ተምሬ ጋራ። ቀጣዩ ዝግጅት እስከ ምሽቱ አራት ሰዓት የሚወስድን የደሳለኝ መኮንን የሙዚቃ ቃና ይሆናል። Did you have the world, faith Right in the palms of your hands, oh. oh. Just tell me what to do. Oh. Make your life a better life for you. Anything your heart desire, babe ¶¶ See, I am born to make it happen, baby. All you gotta do, mm, no, no. Just tell me that it's me you want love you. As long as you keep giving me that sweet love, point to it, baby. It belongs to you. If it's money you want, not want me to pay your bills, buy your nice things, shopping sprees. The cat ሁለት ድምፅ መረወያን ሲገናኙ እንዲህ ነው ሙዚቃው የሚያምረው። ኤቲዚ ሩዋርድ እያለች ጄኒፈር ሃድሰን በአርኬሊ ታጅባ በተጫወተችው ዜማ ነው የምሽት ፕሮግራማችንን የጀመርነው። ሰላም ሰላም ሰላም፣ ጤና ይስጥልኝ የተከበራቸው የሙዚቃ ቃና አድማጮች፣ እንደምንሰነበታችሁ፣ እንደምን አመሻችሁ። ለሳምንታዊ ክብር ሰላምታ ከስቱዲዮ 14 ከአንገቴ ጎንበስ ብያለሁ። ይህ የያዝነውን የአውሮፓያን አመት ለማገባደድ በመጨረሻው ቅዳሜ ላይ እንገኛለን። በዛሬ የሙዚቃ ቃና ፕሮግራም በአሜሪካን ቢልቦርድ ሰንጠረዥ ላይ ከመቶዎቹ ምርጥ ዜማዎች መካከል ሰአት የበቃኝን ያህል በዚህ ሳምንት ከአንደኛ እስከ አስረኛ ደረጃ ድረስ የያዙትን ዜማዎች ይችላችሁ። ቀርብ ያለው በዚህ ሳምንት የአስረኝነትን ደረጃ የያዘው ኦላባው ዛፔዝ የተሰኘው የሜገን ትሬነር ዜማ ነው። ይህንን ዜማ በተደጋጋሚ በዚህ ፕሮግራም ላይ አድምጠነዋል። አሁን በድጋሚ አላጫውተውም። ይልቁንስ ሌላ የሜገን ዜማ ከአንድ እስከ አስር ባሉት ተካቷል። በዚህ ሳምንት እሱን ወደ በኋላ አሰማቸዋለሁ። በቀጥታው የዘጠኝነትን ደረጃ ወደ ያዘው ዜማ ወስዳቸዋለሁ። በዚህ ሳምንት የዘጠኝነትን ደረጃ የያዘው በመቀጠል የምናደምጠው አኒማልስ የተሰኘው የማሩን ፋይፍ ዜማ ነው። Baby, I'm playing on you tonight. Hunt you down, eat you alive. Just like animals. አሜሪካን የሮክ ባንድ ተጫዋች የሆኑትን የማሩን ፋይፍን አኒማልስ የተሰኘውን ዜማ ነበር ያደመጥነው። ይህ ዜማ ባለፈው የነሐሴ ወር እንደወጣ በቢልቦርድ ሰንጠረጅ ላይ የሶስተኝነትን ደረጃ ይዞላቸው ነበር። ይኸው ከአራት ወር በኋላ ደግሞ አሁን ከአንድ እስከ አስር ባሉት ውስጥ ተካቶ በዚህ ሳምንት የዘጠኝነትን ደረጃ ይዟል። የስምንተኝነትን ደረጃ ወደ ያዘው ዜማ ስንሄድ ደግሞ የሁለት ዓመቱን ኒክ ጆንሰንን እናገኘዋለን። ጀለስ የተሰኘው ዜማው የስምንተኝነትን ደረጃ ይዞለታል በዚህ ሳምንት። አዎ ታምሪያለሽ ቆንጆነሽ የማያይሽ የማይመለከት ሸለም ሁሉም አንቺ ላይ ነው አይኑን የጣለው። ታዲያ ሰው ሁሉ ባየሽ ቁጥር ቅናቱ ሊገለይ ነው። ጀለስ ያደመጥ ነው ጀለስ የተሰኘው የኒክ ጆንስ ዜማ የስምንተኝነትን ደረጃ የያዘ ሲሆን ቀጥለን የምናደምጠው እኔ ለዘላለሙ ያንተ ሆኜ እንድኖር ከፈለክ በደንብ ከልብህ ውደደኝ፣ በደንብ በደንብ በደንብ ውደደኝ፣ ላቭሚ ሃርደር የአሪያና ግራንዴ ዜማ የሰባተኝነትን ደረጃ ይዞላታል። Never let it go if you ለዘላለሙ ያንተ ሆኜ እንድኖር ከፈለክ በደንብ ከልብ ውደደኝ በደንብ በደንብ በደንብ ውደደኝ ላቭሚ ሃርደር። ይህ ያደመጥነው የአሪያና ግራንዴ ዜማ በዚህ ሳምንት የሰባተኝነት ደረጃ ይዞላታል። የአንድ አመቷ ድምጻዊና የፊልም ተዋኝ የሆነችው አሪያና ግራንዴ እስካሁን ድረስ ሁለት የስቱዲዮ አልበሞችን ብቻ ነው የለቀቀችው። ነገር ግን ሁለቱም አልበሞቿ ተወደውላት፣ አሁን በአለማችን ተደናቂ ከሆኑ ወጣት ሙዚቀኞች መካከል አንዷ ሆናለች። በነገራችን ላይ አድማጮች፣ ቀደም ብለን ያደመጥነው ላቭሚ ሃርደር በተሰኘው ዜማ ላይ አሪያና ግራንዴን አጅቧት የተጫወተው ዘ ዊኬንድ ይባላል። ዘ ዊኬንድ የመድረክ ስሙ ሲሆን ቤተሰቦቹ ያወጡለት ስም ደግሞ አቤል ተስፋዬ ይባላል። አዎ ቤተሰቦቹ ከኢትዮጵያ የመጡ ሲሆኑ ዘ ዊኬንድ ወይንም አቤል ተስፋዬ የተወለደው ካናዳ ነው። አቤል ከድምፃዊነት በተጨማሪ የተዋጣለት የዜማ ደራሲና የሙዚቃ አቀነባባሪም ነው። የስድስተኝነትን ደረጃ ወደ ያዘው ዜማ ስንሄድ ደግሞ አይ አም ኖት ዘ ኦንሊ ዋን የተሰኘውን የሳም ስሚዝን ዜማ እናገኛለን። በቢልቦርሰን ጠረጅ ላይ የስድስተኝነትን ደረጃ የያዘው ና የአምኖ ዘኦንሊዋን የተሰኘውን የሳምስሚዝን ዜማ ነበር ያደመጥ ነው። የእንግሊዝ ተወላጅ የሆነው የሁለት ዓመቱ ወጣት ሳምስሚዝ ኤንዘሎንሊ ሃር የተሰኘውን የመጀመሪያ አልበሙን ባለፈው የግንቦት ወር መገባደጃ አካባቢ ሲሆን ያወጣው በበርካታ ሀገሮች፣ በተለይ በትውልድ አገሩ በእንግሊዝ እና በአካባቢው የአውሮፓ ሀገሮች በአጭር ጊዜ ተደናቂነትን ያገኘ ወጣት ድምፃዊ ነው። ይኸው አሁን ደግሞ ውቅያኖስ ተሻግሮ አንድ ዜማው በአሜሪካን የቢልቦርሰን ጠረጅ ላይ የስድስተኝነትን ደረጃ ይዞለታል። አድማጮች፣ እያደመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃናን ፕሮግራም ነው። እኔም ስቱዲዮ 14 ከማይክራፎኑ ፊት ለፊት ደሳለኝ መኮንን ነኝ። አስተያየቶቻችሁ አይለዩን። ጻፉልን፣ ደውሉልን። የስልክ ቁጥራችን 2022059942 ሲሆን ለአማርኛው ክፍል መልክስትተው የውስጥ ቁጥራችን 14 መሆኑን አትዘንጉ። ኢሜይል ስታደርጉልን ደግሞ የኢሜል አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ወይንም ቃና ደስ አት ቪኦኤ ኒውስ ዳትካም ብላችሁ በሁለቱም ብትልኩልን ይደርሰናል። የፖስት አድራሻችን ደግሞ የሙዚቃ ቃና ቮይስ ኦፍ አሜሪካ አማሐሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። የፖስት አድራሻችንን እንደገና ልድገምላችሁ። ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሐሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ስለዚህ ጻፉልን፣ ደውሉልን። አስተያየቶቻችሁን በደስታ ተቀብለን ነው አስረግደውም የአምስተኝነትን ደረጃ ወደ ያዘው ዜማ ስናመራ ደግሞ የቦስተን ግዛት ተወላጇን የፓፕ ድምጻዊ ሜጋን ትሬነርን እናገኛለን። የሜጋንን ዜማ በዚህ ፕሮግራም ላይ በተደጋጋሚ ያሰምቻችኋለሁ። በተለይ ኦል አባውት ዛ ቤዝ የተሰኘው ዜማ በቢልቦርድ ሰንጠረዥ ላይ ሊጠፋ አልቻለም። ሳላጫውተው ዘለልኩት እንጂ በዚህ ሳምንት እንኳ የአስረኝነትን ደረጃ ይዞላታል። ዜማውን ሳላጫውት የዘለልኩበት ምክንያት ይህንን ቀጥለን የምናደምጠው በዚህ ሳምንት የአምስተኝነት ደረጃ የያዘላትን ዜማ እንድታደምጡላት ብዬ ነው። If y'all let's stop moving, if y'all let's stop moving, if y'all let's stop moving, then you're la-la-la, babe. If y'all let's stop moving, if y'all let's stop moving, if y'all let's stop moving, then you're la-la-la, babe. Boy, look at me in my face. Tell me that you're not just about this space. You really think I could be replaced? Nah, I come from outer space. And I'm a classy girl. I'ma hold it up. You full of something, but it ain't love. what we got is straight overdue. Go find somebody new. You can ያደመጥነው ሊፕስ አር ሙቪን የተሰኘው የሜገን ትሬይነር ዜማ የአምስተኝነትን ደረጃ ሲይዝ፣ ቀጥለን የምናደምጠው ቲንክ አውት ላውድ የኤድ ሺራን ዜማ ደግሞ የአራተኝነትን ደረጃ ይዞለታል። Will your eyes still smile from your cheeks, and darling? I will be loving you till we seventy, and baby, my heart could still less. shove all but gone and my memory fades and the crowds don't remember my name when my hands don't play the strings the same way mm -hmm. i know you will still love me the same cause honey you're so who could never grow ዛዊ ድምፃዊ የኤድ ሸረን ቲንክ አውት ኦፍ ላውድ የአራተኝነትን ደረጃ የያዘ ሲሆን ቀጥለን የምናደምጠውን አፕታውን ፋንክ የተሰኘውን የሦስተኝነትን ደረጃ የያዘውን ዜማ የተጫወተው እንዲሁም እንግሊዛዊ ድምፃዊ ነው፣ ማርክ ሮንስን ይባላል። አሜሪካዊ ድምፃዊ ብርኖ ማርስ አጅቦታል። Hallelujah. Girl sent you hallelujah. Ooh. Girl sent you hallelujah. Ooh. Cause up punk, don't give it to you. Ooh. Cause I'm Up town, funky up, up town, funky up. Up town, funky up, up town, funky up. Come on, dance, jump on uh -huh. it, if you sick said and flown it. If you sick out uh -huh. and own it, don't brag uh -huh. about it, come show me. Come on, dance, jump, jump uh -huh. on it, if you sick said and flown it. Uh -huh. it. ጌታውን ፈራንክ የማርክ ራንስንን ዜማ የሶስተኝነትን ደረጃ ሲይዝ፣ በመቀጠል ደግሞ ወደ ሳምንቱ ምርጥ ሁለተኛ ዜማ ስናመራ ቴክሚቱ ቸርች የተሰኘውን የሆዜርን ዜማ እናገኘዋለን። የተከበራችሁ አድማጮች፣ ባለኝ ሰዓት ምክንያት ይህንን ዜማ አላሰማችሁም። ለዛሬ የምሰናበታችሁ ከመቶቹ ምርጥ ዜማዎች መካከል በዚህ ሳምንት የአንደኝነትን ደረጃ በያዘው ብላንክ ስፔስ በተሰኘው በቴይለር ስዊፍት ዜማ ይሆናል። አብራችሁ ስለቆያችሁ እያመሰገንኩ ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንብት። ደሳለኝ መኮንን Benny Bakul cool. Ciao you meet you where you been I could show you incredible things magic madness heaven sin saw you there and I thought oh my god look at that face you look like my next for a weekend. So it's gonna be What's your name? Dressed like a daydream. So it's gonna be forever. Boys only want love if it's torture. Don't say I didn't say I didn't warn ya. Boys only want love if it's torture. Don't say I didn't say I didn't warn ya. አድማጮች አሁን የማጠቃለያ ዜናዎችን አሰማለሁ። የሶማሊያ ባለሥልጣናት በጣም ከሚፈለጉ የአልሻባብ ሚሊሻ አዛዦች አንዱን ይዘናላሉ። ዛካሪየ ኢስማኤል ሄርሲ ዛሬ ጠዋት ኬንያ ድንበር አቅራቢያ በምትገኘው ኤልዋክ በተባለችው ከተማ ውስጥ በተካሄደ ወረራ ነው ተብሏል። በቁጥጥር ስር ሊውል የቻለው በደቡብ ጌዶ ግዛት የሶማሊያ መንግሥት ወታደራዊ አዛዥ ጄኔራል አባስ ኢብራሂም ጉሬ ለቪኦኤው የሶማልኛ ቋንቋ አገልግሎት ባልደረባ ለሃሩን ማሩፍ ሲናገሩ የአልሻባብ ተጠርጣሪዎች በአንድ መኖሪያ ቤት ውስጥ የተሸሸጉ መሆናቸውን ለባለሥልጣናቱ የጠቆሙት የከተማዋ ነዋሪዎች ናቸው ብለዋል። ዋና ተፈላጊው ዛካሪ እስማኤል ህርሲ የተያዘውም ከጸሐፊው ጋር መሆኑን ጀነራሉ ጨምረው አስረድተዋል። ወረራው በተካሄደበት ወቅት ህርሲ ሽጉጥ ታጥቆ የነበረ ቢሆንም ምንም አይነት የመከላከል እርምጃ ግን አልወሰደም ሲሉ ተናግረዋል። ዩናይትድ ስቴትስ የቀድሞ የአልሻባብ መሪ የአህመድ አብዲ ጎዳኔ ረዳት ነው ስትል የገለጸችውን ዛካሪ ኢስማኤል ሄርሲን ጠቁሞ ላስያዘ 3 ሚሊዮን የአሜሪካ ዶላር ወሮታ ከፍላለሁ ስትል እንደ አውሮፓውያን ዘመን አቆጣጠር ሰኔ 2012 ዓ ም ላይ አስታውቃ እንደነበር አይዘነጋም። ሄርሲ በቁጥጥር ስር ከዋለ በኋላ ከቪኦኤ ጋር ባደረገው ቃለ ምልልስ የአልሻባብ አባል መሆኑን ራሱም አረጋግጧል። ሆኖም ከአንድ ዓመት ተኩል በፊት አመራሩ ውስጥ በተፈጠረ ልዩነት ከቡድኑ መውጣቱን አስረድቷል። በመጨረሻም በግብፅ ታጣቂ ሞተር ቢስክሌት ጋላቢዎች አንድ የፖሊስ መኮንን ተኩሰው ሲገድሉ ሌላ አንድ አቁስለዋል ሲል አገር አስተዳደር ሚኒስቴሩ አስታውቋል። በፖሊሶቹ ላይ ዛሬ ጠዋት ተኩስ የተከፈተውም ካይሮ ከተማ የሚገኝ አንድ ባንክ ጥበቃ ላይ በነበሩበት ወቅት መሆኑን ሚኒስቴር መስሪያ ቤቱ አክሎ ገልጿል። ተኳሾቹ ያመለጡ ሲሆን ለጥቃቱ እስካሁን ኃላፊነት የወሰደ ወገን የለም። ሆኖም ከዚህ ቀደም ሀገሪቱ ውስጥ በፖሊስና ጦር ሰራዊት አባላት ላይ ለደረሱ ተመሳሳይ ጥቃቶች መሰረቱን ሲናይ ያደረገው አንሳር ቤት አልማቅዲስ የተባለው ነውጠኛ ቡድን ኃላፊነት ወስዷል። ዜናው አበቃ። አብራችሁን ስላመሻችሁ እናመሰግናለን። ነገ ተረኛው መስታወት ነው። እንድትሰሙ ወይም እንድትከታተሉ እንጋብዛለን። የዛሬ ፕሮግራም ግን በ25 እና በ30 ሜትር ባንድ አጭር ሞገድ ሲተላለፍ ቆይቷል። አዲሱ አበበ ነኝ። ንጉሡ ታምሬ ፕሮግራሙን አቀናብሯል። ደናደሩ